እንደምን አመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ሰኞ ጥቅምት 30 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት በሚኔሶታ ግዛት ኦስቲን ከተማ የምክር ቤት አባል ለመሆን ተወዳድሮ ያሸነፈው ትውልደ ኢትዮጵያዊ እንግዳችን ነው። ኢትዮጵያ ውስጥ ነው የተወለድኩት። እንደ ኤሮፓ አቆጣጠር በ2003 ኢትዮጵያ ውስጥ በጋምቤላ የዘር ማጥፋት ሲፈጸም እኔና ቤተሰቦቼ ወደ ደቡብ ሱዳን ተሰደድን። እንግዳችን ኦባላ ኦባላ ይሰኛል። ቆየት ብለን እንመለስበታለን። ባለፉት ሶስት አስርት ዓመታት በተሰራው ጸረ አማራ የጥላቻ ዘመቻ ምክንያት በሚኖርበት አካባቢ ለጥቃት ሰለባ እየሆነ ነው። በአማራ ክልል አዲስ ርዕሰ መስተዳድር ሆነው የተሾሙት አቶ አገኘው ተሻገር ናቸው። ቀደም ሲል የሰማችኋቸው በወቅታዊ ሁኔታዎች ላይ የተናገሩትን የሚዳስስ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደ እሷ ላሳልፋችሁ። በድጋሚ እንደምናመሽታችኋል አድማጮቻችን። በኢትዮጵያ የፖለቲካ ሁኔታ ወደ እርስ በርስ ውጊያ መሸጋገሩ የሀገሪቱን የወደፊት እጣ ፈንታ እጅግ አሳሳቢ ደረጃ ላይ አድርሶታል ሲል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አስታወቀ። በመሆኑም ግጭቶች ቆመው ሁሉም ባለድርሻ አካላት የሚሳተፉበት ድርድር ይጀመር ሲል በዛሬው ዕለት ባወጣው መግለጫ ፓርቲው ጠይቋል። ይሁንና የኢትዮጵያ መንግስት በሰሜን ኢትዮጵያ እየወሰደ ያለው እርምጃ የሚቆመው በህወሀት ውስጥ ያሉ ወንጀለኞች ለፍርድ ሲቀርቡ ብቻ መሆኑን ግልጽ አድርጓል። ዘገባውን ያደረሰችን ፀሐይ ዳምጠውናት የአማራ ክልላዊ መንግስት ምክር ቤት በዛሬው ዕለት የአቶ ተመስገን ጥሩነህን መልቀቂያ ተቀብሎ አቶ አገኘው ተሻገርን በርዕሰ መስተዳደርነት በምትካቸው ሾሟል። አቶ አገኘው ተሻገር የአማራ ክልልን ሰላም ለማስጠበቅ ተግተው እንደሚሰሩም ቃል ገብተዋል። አቶ አገኘው በተጨማሪም የትግራይ ሕዝብ ከሀገር መከላከያ ሰራዊት ጎን እንዲቆም ጥሪ አቅርበዋል። ለከፍተኛ ኃላፊነት ወደ ፌዴራል መንግስት የተሸኙት የቀድሞ ርዕሰ መስተዳደር አቶ ተመስገን ጥሩነህ በበኩላቸው፣ ዋናው ካልተደመሰሰ ሽብርተኝነት አይጠፋም ሲሉ የስንብት ንግግራቸውን ተናግረዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። ረዥም ጊዜ በወሰደውና አነታራኪ በሆነው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሪፐብሊካኑን ፕሬዚዳንት ዶናልድ ትራምፕን ማሸነፋቸው የተነገረላቸው ዴሞክራቱ ጆ ባይደን ከወዲሁ የአስተዳደር ርክክብ ዝግጅታቸውን ፈጥነው ጀምረዋል። በመጪው እንደ ኤሮፓያን አቆጣጠር ጥር ሀያ ቃለ መሀላ ፈጽሞ ሲረከቡ ቁልፍ የሆኑ የትራምፕ ፖሊሲዎችን እንደሚቀለብሱም ጠቁመዋል። ፕሬዚዳንት ዶናልድ ትራምፕ ባይደን በጠባብ አጠቃላይ ድምጽ የመራጭ ተወካይ ድምጾችን ባሸነፉባቸው ክፍለ ግዛቶች የተፈጸሙ የድምጽ ቆጠራ መዛባቶች ሲፈተሹ ውጤቶቹ ተቀልብሰው እኔ አሸናፊ ይሆናለሁ በማለት ክሶችን መስርተዋል። ተመራጩ ፕሬዚዳንት ጆ ባይደን እና ምክትላቸው ካማላ ሀሪስ ትላንትና የሽግግር ዌብሳይታቸውን ከፍተዋል። አፋጣኝ ትኩረታቸውም የኮሮና ቫይረስ ወረርሽኝ፣ በወረርሽኙ ምክንያት የደቀቀው ኢኮኖሚ፣ የአየር ንብረት የህብረት ለውጥና የስርዓታዊ ዘረኝነት ጉዳይ እንደሚሆን አስታውቋል። ባይደን በቀድሞ የምግብና መድኃኒት አስተዳደር ኮሚሽነር ዶክተር ዴቪድ ኪስለር እና በየል ዩኒቨርሲቲ ተባባሪ ፕሮፌሰር ዶክተር ማርሴላ ኔኑዝ ስሚዝ የሚመራ አስራ ሶስት አባላት ያሉት የኮሮና ቫይረስ ምክክር ኮሚቴም አቋቁመዋል። ፕሬዚዳንት ዶናልድ ትራምፕ በምርጫው መሸነፋቸውን ለመቀበልም ሆነ ለጆ ባይደን የስልክ ጥሪ አድርገው ለመነጋገር እና እንኳን ደስ አለህ የሚለውን መልእክት ለመነጋገር ፈቃደኛ አልሆኑም። በዩናይትድ ስቴትስ የኮሮና ቫይረስ ተያዦች ቁጥር ዛሬ ከ10 ሚሊዮን እያለፈ ነው። ወረርሽኙ ከገባ ጀምሮ ባልታየ መልኩ የቫይረሱ ተጋላጮች ቁጥርም እየጨመረ ነው። ባለፈው ሳምንት በየቀኑ በአማካይ ከአንድ መቶ ሺህ በላይ በቫይረሱ የተያዙ ሰዎች የተገኙ ሲሆን ለማነጻጸር ያክል ይህ አሀዝ ባለፈው ወር በዚሁ ጊዜ ከነበረው እጥፍ መሆኑም ተመላክቷል። በተጨማሪም በየቀኑ ቁጥራቸው ወደ ዘጠኝ መቶ የሚደርስ ሰዎች ሕይወታቸው አልፏል። የዩናይትድ ስቴትስ ማዕከላዊ ምዕራብ ክፍለ ግዛቶች በብዛት የተጠቁ ሲሆን ሆስፒታል የሚገቡ ሕሙማን ቁጥርም ከምንጊዜውም ይልቅ ጨምሯል። አዲሱ ተመራጭ ፕሬዚዳንት ጆ ባይደን በመጪው ጥር ወር አስተዳደሩን ሲረከቡ ወረርሽኙን ለመዋጋት ስለሚወሰዱ እርምጃዎች ማቀድ ይዘዋል። ዛሬ የኮሮና ቫይረስ ግብረ ኃይል ስብሰባም ያካሂዳሉ። በመቀጠልም ወረርሽኙን የምናሸንፍበት እቅድ ያሉትን የሚዘረዝር ንግግርም ያደርጋሉ። በሌላ በኩል የአሁኑ አስተዳደር የኮቪድ ምላሽ የሚመሩት ምክትል ፕሬዚዳንት ማይክ ፔንስ እንደ ኤሮፓያን አቆጣጠር ከጥቅም ታያ ቀን ወዲህ ለመጀመሪያ ጊዜ ዛሬ የግብረ ኃይሉን ስብሰባ ያካሂዳሉ። ኮቪድ-19 በተቀረውም የዓለም አካባቢ አውሮፓን ጨምሮ በከባዱ እየተዛመተ ነው። በአውሮፓ በርካታ ሀገራቶች የቫይረሱን መዛመት ለመግታት የተለያዩ የእንቅስቃሴ መዝጋት እርምጃዎችን ወስደዋል። በዓለም ዙሪያም የቫይረሱ ተያዦች ቁጥር ከ50 ሚሊዮን አልፏል። 1.2 ሚሊዮን ሰዎችም ሕይወታቸውን በቫይረሱ ሳቢያ አጥተዋል። አድማጮች ለምሽቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከአሜሪካ ድምፅ ዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱ አብይ ርዕሳችን አርገን ወደ ያዝነው ፕሮግራም እንለፍ። በህወሀት ላይ እየተወሰደ ያለው እርምጃ ወንጀለኞችን ለፍርድ በማቅረብ በቅርቡ ይጠናቀቃል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ኢትዮጵያ ሁኔታው እንደሚያሳስባቸው የገለጹ ወዳጆቿን ታመሰግናለች ያሉት ጠቅላይ ሚኒስትሩ እየተወሰደ ያለው እርምጃ ግን የአንዲት ሉዓላዊት ሀገር የውስጥ ጉዳይ መሆኑን ጠቅሰዋል። በሌላም በኩል የኢትዮጵያ አየር ኃይል የጦር ጀት መተን ጥለናል በሚል በህወሀት የተሰጠውን መረጃ የመከላከያ ሚኒስትር አጣጥሎታል። የኢትዮጵያ መከላከያ ሚኒስቴር ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ መረጃው ህዝብን ማደናገሪያ ነው በማለት ለአሜሪካ ድምጽ ሲናገሩ የተመታ ጀት የለም፣ ጀቶቻችን በስራ ላይ ናቸው ብለዋል። እስክንድር ፍሬው ተጨማሪ አለው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዛሬ ማብራሪያ ሰሞኑን ለዓለም አቀፉ ማህበረሰብ እያስተላለፉ ያሉት መልእክት ተከታይ ነው። የዛሬው የትዊተር መልእክትም በኢትዮጵያ ያለው ሁኔታ እንደሚያሳስባቸው ለገለጹ አገራትና ዓለም አቀፍ ድርጅቶች የተሰጠ ምላሽ መሆኑ ይታያል። ኢትዮጵያ ሁኔታው እንደሚያሳስባቸው እየገለጹ ያሉ ወዳጆቿን ታመሰግናለች ነው ያሉት ጠቅላይ ሚኒስትሩ። በሰሜን ኢትዮጵያ የተጀመረውን ወታደራዊ እንቅስቃሴ የህግ የበላይነት የማስፈን እርምጃ ሲሉ የገለጹት ጠቅላይ ሚኒስትሩ አላማውም አለመረጋጋት የሚፈጥሩ ወገኖችን ለህግ በማቅረብ ሰላምና መረጋጋትን ለአንዴና ለመጨረሻ ጊዜ ማስፈን መሆኑን አመልክተዋል። ኢትዮጵያ ወደ ብጥብጥ ታመራለች የሚለው ስጋትም መሰረት የሌለውና እኛ የተነሳንበትን አላማ በጥልቀት ካለመረዳት የመነጨ ነው ብለዋል። የህግ የበላይነትን የማስከበሩ እርምጃም ወንጀለኞችን ለህግ በማቅረብ በቅርቡ ይጠናቀቃል ሲሉ ነው ጠቅላይ ሚኒስትሩ የገለጹት። ህወት በበኩሉ በኢትዮጵያ የመከላከያ ሰራዊት እየተወሰደ ያለውን እርምጃ እያከሸፍኩ ነው በማለት ላይ ይገኛል። በመቀሌ አካባቢ ደግሞ የኢትዮጵያ አየር ኃይል የጦር አውሮፕላን በሚሳይል መተን ጥለናል ሲሉ የድርጅቱ የስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ለክልሉ ሚዲያ ተናግረዋል። የኢትዮጵያ መከላከያ ሚኒስቴር ለአሜሪካ ድምፅ በሰጠው ምላሽ የተመታ አውሮፕላን አለመኖሩን አስታውቋል። የፈጠራ ወሬ ሲሉ ነው በሚኒስቴሩ የኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ያብራሩት። ይሄ ግን ከእውነት የራቀና ሕዝብን ማደናገሪያ ነው። ምክንያቱም ይሄ ምንድ ነው የተከተሉበት ስልታቸው ቀደም ብሎ ማንኛውም አውሮፕላን በትግራይ አየር ክልል ላይ መብረር አይችልም፣ ከበረ ከዚህ ሰዓት ጀምሮ እርምጃ እንወስዳለን የሚል ዜና አስተላልፈው ስለነበረ ያን ባስተላለፉ በማግስቱ የኢትዮጵያ ጀት የሄደው የአየር ኃይል ጀት የተዋለመላቸውን አላማ ያለምንም ተቃውሞ መጥተው በተደጋጋሚ ሲመጡ ህፍረት ስለያዛቸው ያንን ህፍረታቸውን ለመሸፈን ያደረጉት የፈጠራ ወሬ ነው። ስለዚህ መረጃው የተሳሳተ ነው። መረጃው የተሳሳተ ነው። አንዳንድ ጊዜ የሚያሳያቸው ስዕሎች ከአሁን በፊት በስልጠና ላይ በተለያየ ጊዜ ክረሽ ያደረጉትን የአውሮፕላን ቅሪት አካል በካሜራ አንስተው ያንን ፊልሙን አቀነባብረው ነው እንደባብ የሚያስረዱት። ይሄ ደግሞ አንደኛ ፍላጎ ራሱ የኛ አይደለም የውጭ ነው። አንዳንዱ ሁለተኛው ደግሞ በዛ ስራ ላይ ከስራዎች የሆኑትን እንጂ አሁን ላይ ምንም አይነት የተመታ ጄትም የለም። ጄቶቻችን በስራ ላይ ናቸው። አንዳንድ ሀገራትና ዓለም አቀፍ ተቋማት ግጭቱ ቆሞ ድርድር እንዲጀመር ጠይቀዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንደዚህ አይነት ጥያቄዎችን እንደማይቀበሉ ግልጽ አድርገዋል። እኛ ሰላም በእጅጉ እንፈልጋለን። አንዲት የጥይት ድምፅ በሰሜኑ ሀገራችን ክፍል እንድትሰማ አንፈልግም። ይህ ሰላም የሚረጋገጠው ይህ ስግብግብ ጁንተ ኃይል በህግ አግባብ ወደ ህግ ሲቀርብ ብቻ ነው። ወንጀለኛን ወደ ህግ ሳታቀርብ ስለ ሰላም መነጋገር አይቻልም። የትግራይ ህዝብ፣ የትግራይ ሚሊሻ በፍጥነት ይህንን ወንጀለኛ ኃይል ወደ ህግ ማቅረብ የሚቻልበትን ደረጃ ከሀገር መከላከያ ሚኒስትር ጋር ተባብሮ ከሰራ እንዳይደበቁ፣ እንዳያመልጡ ካደረገ ወዲያው ሰላም የሚወርድበትንና በሁሉም አግባብ ለሰላም የሚደረገው ጥረት የምናግዝበት የተለመደው ስራችን ይቀጥልበት ይሆናል። ነገር ግን ደከም ሲል እርቅ፣ ጠንከር ሲል ገዳይ ከሆነ ኃይል ጋር በሁለት መለዩ መጫወት አይቻልም። ትናንት ገዳይ፣ በማግስቱ ደግሞ እርቅ መፈለግ የሚባል ነገር የእርቅ ፍላጎት ሳይሆን የጊዜ መግዣ ታክቲክ ስለሆነ ይህንን ተቀብሎ ለመሄድ እንቸገራለን። ዋናው የሰላም መቋጫ ወንጀለኞች በሀገሪቱ ህጎች መሰረት ለህግ መቅረብ ሲችሉ ብቻው የሚፈጸም ይሆናል። ያኔ ሙሉ ሰላም ለሀገራችን ለህዝባችን እናረጋግጣል። ወንጀለኞችን ለፍርድ ሳያቀርቡ ስለ ሰላም መነጋገር አይቻልም ነው ያሉት ጠቅላይ ሚኒስትሩ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሀሪክ ወይም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ላይ ላኩልን፣ ይደርሰናል። ተከታዩ ዘገባችን ከቀናት በፊት በተካሄደው የአሜሪካ ምርጫ በሚኔሶታ ግዛት ኦስቲን ከተማ የምክር ቤት አባል ለመሆን ተወዳድሮ ያሸነፈ ትውልድ ኢትዮጵያዊ ያስተዋውቀናል። ኦባላ ኦባላ ይሰኛል። ገና የአሜሪካ ዜግነቱን ባገኘ በአመቱ ለዚህ ድል የበቃው የ27 ዓመቱ ወጣት እዚህ ከመድረሱ በፊት ብዙ ውጣ ውረዶችን አሳልፏል። በኦስቲን ግዛት ታሪክ ለየት ያለው ድሉ ለብዙ ስደተኞች ተስፋን እንደሚፈነጥቅም ይናገራል። ከኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ጋር አጭር ቆይታ ያደረገው ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል። ወደዛው እንለፍ። በሜነሶታ ግዛት የምትገኘው ኦስቲን ከተማ ምክር ቤት አዲስ ታሪክ ከሰሞኑ መዝግቧል። ለቀጣይ አራት ዓመታት ከተማዋን ከሚያገለግሉ አዳዲስ የምክር ቤት ተመራጮች መካከል አንዱ ትኩረትን ስቧል። ከአንድ መቶ ሃምሳ ዓመታት በኋላ ለመጀመሪያ ጊዜ የኦስቲን ከተማ የመጀመሪያውን ስደተኛ የመጀመሪያውን ትውልድ ኢትዮጵያዊ እኔን መምረጧ የላቀ የደስታ ስሜት ፈጥሮብኛል። አሳካዋለሁ ብዬ ያሰብኩት አልነበረም። ሆኖም በእግዚአብሔር ድጋፍና በታታሪነት ቀጠልኩበት። የብዙዎች መነጋገሪያ ከሆነው የሰሞኑ ድል በፊት የ27 ዓመቱ ኦባላ ኦባላ ፈታኝ ምዕራፎችን አካሏል። ኢትዮጵያ ውስጥ ነው የተወለድኩት። እንደ ኤሮፓ አቆጣጠር በሁለት ሺ ሶስት ኢትዮጵያ ውስጥ በጋምቤላ የዘር ማጥፋት ሲፈጸም እኔና ቤተሰቦቼ ወደ ደቡብ ሱዳን ተሰደድን። ከሶስት ሳምንታት በኋላ ደግሞ ወደ ኬንያ አቀናን። ኬንያ ውስጥ በሚገኝ የስደተኞች ጣቢያ ወደ አስር ዓመት ለሚጠጋ ጊዜ ይኖረናል። ኦባላ ኦባላ ከኬንያ የስደተኞች ጣቢያ ወደ ዩናይትድ ስቴትስ የመጣው የዛሬ ሰባት ዓመት ነበረ። የዛሬ ዓመት ደግሞ የዩናይትድ ስቴትስ ዜግነትን አግኝተዋል። ከአምስት ዓመት ወዲህ የኖረባት ኦስቲን ከተማ ምክር ቤት አባል ለመሆን ከመወዳደሩ በፊት በማህበረሰብ አገዝ ስራዎች ውስጥ ንቁ ተሳታፊ እንደነበረ ያውሳል። ወደ ፖለቲካው ዓለም ከመሳቢ በፊት በሲቪክ እንቅስቃሴዎች ውስጥ ንቁ ተሳታፊ ነበሩ። ሁልጊዜም ሰዎችን መርዳት እፈልጋለሁ ይህ ስሜቴ የጀመረው ትምህርት ቤት በነበርኩበት ጊዜ ነው። በሁለተኛ ደረጃ ትምህርት ቤት፣ በኮሌጅ እና በስራ ሕይወቴም ውስጥ ቀጥሏል። በብዙ ተግባራት ላይ እሳተፍ ነበር። ትምህርቴን ከጨረስኩ በኋላ ወደ ኦስተን ከተማ ተዘዋወርኩ። እዚያም እንደደረስኩ በማኅበረሰብ ስራዎች ውስጥ መሳተፍ ጀመርኩ። ወደዚች ከተማ ከመጣሁ በኋላ ያደረግኩት የመጀመሪያው ነገር ወደ ከንቲባው ቢሮ በማምራት ለማኅበረሰቡ ላደርግ የምችለው ነገር ካለ መጠየቅ ነበር። ከንቲባው በእጅጉ ነበር የተደነቀው። ከዚያ በኋላ በማህበረሰባዊ ስራዎች ውስጥ ንቁ ተሳታፊ ሆኜ ቆይቻለሁ። በዚህ ምክንያት ነው ዛሬ የደረስኩበት ደረጃ ላይ የተገኘሁት። በወጣትነት ዕድሜው ለትልቅ ኃላፊነት የበቃው ኦባላ ኦባላ፣ የእሱ ስኬት ለተቀረው የአፍሪካ ስደተኞች ማህበረሰብ መማሪያ እንዲሆን እንደሚሻ ይናገራል። የሱ መንገድ ለብዙሀን የብርታት ምንጭ ይሆን ዘንድ ደጋግሞ ያስገነዝባል። ለማናቸውም ስደተኞችና ፍልሰተኞች የዳያስፖራ ማህበረሰብ አባላት የማስተላልፈው መልእክት ቢኖር ዩናይትድ ስቴትስ አሁንም ድረስ የመልካም እድሎች መገኛ ምድር ናት። ወደ አሜሪካ በጥሩ ራዕይ ግብ ሰንቃችሁ ከመጣችሁ የአሜሪካ ህልም የሚሰኘውን ታሳካላችሁ። የአሜሪካ ህልም አሁንም በሕይወት አለ። ሆኖም ግን እንዲሁ በነጻ አይመጣም። ከምቾት ቀጠናችሁ ወጥታችሁ በትጋት መስራት ይጠበቅባችኋል። ከህልማችሁ ከሚያሰናክሏችሁ ነገሮች መራቅ ይጠበቅባችኋል። በአቋራጭ ሁሉንም አይነት ህልም ማሳካት አትችሉም። ትክክለኛውን መንገድ ከተከተላችሁ ግን ካሰባችሁበት ትደርሳላችሁ። ይሄ ለሁሉም አፍሪካዊ ወጣት ወንድሞቼና እህቶቼ በተለይም ደግሞ ለኢትዮጵያውያን ማኅበረሰብ የሚሆን ነው በአሜሪካ ለሚኖሩትም ጋምቤላ ውስጥ አሊያም ኬንያ ውስጥ በስደተኛ ጣቢያ ውስጥ ለሚኖሩትም ጭምር ነው። እንደተባበሩት መንግሥታት የስደተኞች ድርጅት ሪፖርት በዓለም ላይ ከሚገኙ ስደተኞች መካከል ከአራቱ መካከል አንዱ ከሰሃራ በታች ባሉ ሀገራት ውስጥ ተጠግቶ ይኖራል። ኢትዮጵያና ኬንያን የመሰሉ ሀገራት በሚሊዮኖች የሚቆጠሩ ስደተኞችን አስጠግተዋል። የስደተኞች ኑሮ በፈተና የተሞላ ነው። በመሰለ ህይወት ውስጥ ያለፈው ኦባላ ይሄ ቀን አላፊ ነው ይላል። ስደተኝነት ለተወሰነ ጊዜ የምትቆዩበት ሁኔታ እንጂ ዘላለማዊ አይደለም ለነሱ ያለኝ ብቸኛ መልእክት ተስፋ ማድረጋቸውን እንዲቀጥሉ የትም የትም ቦታ ቢሆኑ ተስፋ እንዳይቆርጡ ነው አንድ ቀን ካላችሁበት ቦታ ለቃችሁ የተሻለ ስፍራ ላይ ትገኛላችሁ በአሜሪካ አውሮፓ በአውስትራሊያ በእንግሊዝ ለናንተ የሚሆን ስፍራ አለ ጊዜ ይፈጃል ተስፋ ሳት ቁርጡ ግን ታግሳችሁ መጠበቅ አለባቸው። የኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ከፊቱ አራት የስራ ዓመታት ይጠብቁታል። እኔን ዓመታት የከተማዋን ነዋሪዎች ችግር ለመፍታት እንደሚያውላቸውም ይናገራል። ፕላን ታክሊንግ ኢሹ ት ፌክቲንግ ፒፕ ኦፍ የቀጣይ አራት ዓመታት እቅዴ የኦስትን ከተማ ነዋሪዎች እየገጠሟቸው ያሉ የቤት ችግሮችን የመሳሰሉትን መፍታት ነው። ተጨማሪ መኖሪያ ስፍራዎች መገንባት አለባቸው። የተለያየ ባህል ያላቸው ማህበረሰቦች ቁጥር እያደገ ነው። በሥራ ምክንያት ስደተኞች፣ ፍልሰተኞች ብሎም በዚህ አገር የተወለዱ ሰዎች ከተለያዩ የአገሪቱ ክፍሎች ወደ ኦስትን ከተማ ለመምጣት እቅድ አላቸው። ስለዚህ የመጀመሪያው እቅዴ ተጨማሪ ቤቶች እንዲገነቡ ማበረታታት ነው። በሁለተኛ ደረጃ በኦስትን ከተማ የህፃናት የቀን መዋያ እንዲኖር ለማድረግ እጥራለሁ። የልጆች መዋያ ከሌለ አንድ ሰው ወደ ሥራ ለመሄድም ሆነ ለማግኘት ይቸግረዋል። ይችን ውብ ከተማ ከየትኛውም ስፍራ የመጣ ሰው ከቻይናም ይሁን ከኢትዮጵያ፣ ከኤርትራም ሆነ ከደቡብ ሱዳን የበለጠ በወዳጅነት የምትቀበል እንድትሆንም እፈልጋለሁ። ይሄ ትልቁ ህልሜ ነው። ሌላው ዕቅዴ ስደተኞች አሜሪካ ውስጥ ያለንን ስም መቀየር ነው። ስደተኞች ወደ አሜሪካ በሚመጡበት ጊዜ ጥሩ ነገሮችን አይሰሩም። ለማዳረስ እየሞከርኩት ያለሁት መልእክት ስደተኞች የዚህ አገር እድገት ክፍል መሆናቸውን ነው። ካለ ስደተኞች አሜሪካ በቅጡ መንቀሳቀስ አትችልም። ይቺ አገር የስደተኞች ምድር ናት። የእያንዳንዱ ሰው ህልምም ሆነ ህይወት ዋጋ አለው። ሪፍጂ ኦባላ ኦባላን የመሰሉት ለድል መብቃታቸው በሜኔሶታ ግዛት ውስጥ ያሉ ስደተኞችን እየጨመረ የመጣ ተጽዕኖ ፈጣሪነት ጠቋሚ አድርገው የሚመለከቱት ጥቂት አይደሉም። ከዚህ በላይ ግን በመታገስና በትጋት የማይደረስ ህልም እንደሌለ አብነት ከተፈለገ ኦባላ ኦባላን የሚጠቅሱ በርካቶች ይመስላሉ። የትግራይ ሕዝብ ከሀገር መከላከያ ሰራዊት ጎን በመቆም አጥፊውን የህወሀት ቡድን ዕድሜ ማሳጠር አለበት ሲሉ አዲሱ የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር ተናገሩ። አዲሱ ተሿሚ የአማራ ክልልን ሰላም ለማስጠበቅ ተግተው እንደሚሰሩም ቃል ገብተዋል። ለከፍተኛ ኃላፊነት ወደ ፌዴራል መንግስት የተሸኙት የቀድሞ ርዕሰ መስተዳድር አቶ ተመስገን ጥሩነህ በበኩላቸው ዋናው ችግር ካልተደመሰሰ ሽብርተኝነት አይጠፋም ሲሉ በስንብት ንግግራቸው ተናግረዋል። ጉዳዩን የተከታተለችው የባህር ዳር ዘጋቢያችን አስቴር ምስጋናው ዝርዝሩን ይዛለች። ሰኔ 15 2011 ዓ ም የተገደሉትን ዶክተር አምባቸው መኮንንን በመተካት የአማራ ክልል ፕሬዚዳንት ሆነው የተሾሙት አቶ ተመስገን ጥሩነህ ቆይታ አጭር የሚባል ነው። በዚህ አጭር ጊዜም ቢሆን የክልሉን ሰላም እና የህዝቡን ደህንነት በማረጋጋት በኩል የሚታይ ስራ ሰርተዋል በሚል ተመስግነዋል። ትላንት በእርሳቸው ቦታ የተተኩት አቶ አገኘው ተሻገር ይህንን ሀሳብ ካንጸባረቁ መካከል አንዱ ናቸው። ወንድሞቻችን እንደቀበል የመጀመሪያው ተመዳሚ የጸጥታ ቢሮ ኃላፊ የተመደቡት እኔ ነኝ። በዚህ ወቅት ያን ኃላፊነት መቀበል ምን ያህል ከባድ እንደሚሆን መገመት ይቻላል። ከሳምንታት በኋላ የክልላችን ርዕሰ መስተዳድር ሆነው የተመደቡት አቶ ተመስገን ጥሩነህ ነበሩ። በዚህ ወቅት ይህን ኃላፊነትን መቀበል ምን ያህል ከባድ እንደሆነ ሁላችሁ መገመት ትችላላችሁ። ይሁን እንጂ ክቡር ርዕሰ መስተዳደራችን አቶ ተመስገን ጥሩነህ፣ ቅድም የምክር ቤት አባላት እንዳቀረባችሁት በሰጡት አመራር በአሁኑ ጊዜ የጸጥታ መዋቅራችን የሚገዳደር ኃይል በክልሉ እንዳይኖር አድርገናል። ትላንት፣ ለአማራ ክልል ምክር ቤት የስራ መልቀቂያ ያስገቡት አቶ ተመስገን ጥሩነህ ሀገርን ለማዳን ጥሪ ወደ ፌዴራል መታጨታቸውን ነበር እንደ ምክንያት ያቀረቡት። ምክር ቤቱም የስራ መልቀቂያቸውን በመቀበል አቶ አገኘው ተሻገርን በመተካቸው ሾሟል። የአማራ ክልል ርዕሰ መስተዳደር በመሆን የተሾሙት አቶ አገኘው ተሻገር ትኩረት ሰጥተው የሚሰሩት የክልሉን ሰላም በማስጠበቅ ላይ እና ከክልሉ ውጭ የሚኖረውን የአማራ ብሔር ተወላጅ በመታደግ ላይ እንደሆነ ገልጸዋል። በሚቀጥሉት ጊዜያት የክልላችን ሰላም አስተማማኝ እንዲሆንና ክልሉ ለኢንቨስትመንት እና ቱሪዝም የተመቸ እንዲሆን አበክረን እንሰራለን። ለዚህ የክልሉን የጸጥታ ኃይል በሁለንተናዊ መልኩ ማጠናከር የትኩረት ማዕከላችን ይሆናል። የአማራ ሕዝብ ከሌሎች የኢትዮጵያ ወንድምና እህት ብሔር ብሔረሰቦች ጋር ተባብሮና ተዋዶ ኢትዮጵያ አገሬ ናት ብሎ የሚኖር ሕዝብ ነው። ባለፉት ሶስት አስርት ዓመታት በተሰራው ጸረ አማራ የጥላቻ ዘመቻ ምክንያት በሚኖርበት አካባቢ ለጥቃት ሰለባ እየሆነ እየሆነ ነው። ይህ ጉዳይ እጅጋ እጅግ አሳሳቢ ነው። ህዝባችን በማንነቱ ምክንያት በጨቃኞች ጥቃት እየደረሰበት ነው። በዚህ የተነሳ ከምንጩ ለማስወገድ እየሰራ እንገኛለን። በዚህ አጋጣሚ የአማራ ህዝብ በሚገኝባቸው በሁሉም ክልሎች፣ አካባቢዎች ህዝቡን ተረጋግቶ የዕለት ተዕለት ኑሮውን እንዲኖር ለምትታገሉ የሀገራችን ብሔር ብሔረሰቦችና ህዝቦች፣ የክልልና የተዋረድ አመራሮች እየከፈላችሁት ላለው ዋጋ በአማራ ክልል ህዝብ ስም ምስጋና አቀርብላቸዋለሁ ይህም የታሪካችን አካል ሆኖ ሲወሳ ይኖራል። በኢንቨስትመንት፣ በወጣቶች የስራ ዕድል ፈጠራ፣ በግብርናና ቱሪዝም ላይ መስራትም አጀንዳቸው እንደሆነ ነው የገለጹት አዲሱ ተሿሚ። ሀገሪቱም ሆነ ክልሉ የገጠማቸውን ወቅታዊ ፈተና ለመወጣት በሚያካሂዱት እንቅስቃሴ እንዲያግዟቸው ለወጣቱ፣ ለተፎካካሪ ፓርቲዎች እንዲሁም ለአማራ ህዝብ ጥሪ አቅርበዋል። አቶ አገኘው የትግራይ ህዝብም ከሀገር መከላከያ ሰራዊት ጎን እንዲቆም ጥሪ አቅርበዋል። ተከበልከው ባለፉት ሀያ ዓመታት ተንከባክበህ ወልደህ አሳድገህ የመሰረትከው የአገር መከላከያ ሰራዊት ላይ በህገ ወጡ የትህነግ ቡድን ከጀርባው ተወቅቷል። በአማራ ጠገዴ ወረዳዎች ወረዳችን ባላሰብነው ሁኔታ ወረራ ተፈጽሞብናል። ወረራውንም አክሽፈ ነው። ይህ ታሪካዊ የባንዳዎችና የካህዲዎች ሴራ ተቃውመህ ከመከላከያ ሰራዊታችን ጎን በመሰለፍ ራስክንም ነፃ እንድታወጣ ጥሪያችንን እያስተላለፍ፣ ወንድም የሆነው የአማራ ህዝብ ከጎን ሆኖ የሚታገል መሆኑን ልናረጋግጠል እንወዳለን። ተሰናባቹ ርዕሰ መስተዳደር አቶ ተመስገን ጥሩነህ ደግሞ ዋናው ጠላት መደምሰስ አለበት ሲሉ መልእክት አስተላልፈዋል። በገንዘብም በተለያዩ እስካሁን በመንግስትነት ኃላፊነቱ የተማራቸውን የመጥፎ ትምህርቶች ደግሞ እና ከሀገራችን ባህል ያፈነገጠ ሌላ ቦታ የምናያቸውን የሽቱ ተግባራት እየፈጸመ ነው። ዋናውን ጠላት ካልደመሰስ ካልመታ፣ ካላንበረከክ በስተቀር ይህም ለማወገዝ አይደለም። መመራ साममान करेंगे አቶ ተመስገን የክልሉን ጸጥታ በማስከበር በኩል የተሳካ ውጤት ማስመዝገባቸውን የሚናገሩላቸው አሉ። ትናንት ደግሞ በጠቅላይ ሚኒስትር አብይ አህመድ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው ተሹሟል። ይህ በእንዲህ እንዳለ የአማራ ክልል ምክር ቤት አምስተኛ ዙር ስድስተኛ ዓመት የስራ ዘመን አስራ ስድስተኛ መደበኛ ጉባኤው በወቅታዊ ሀገራዊና ክልላዊ የጸጥታና የደህንነት ጉዳዮች ላይ ውይይት አካሂዷል። ህወሓት ቀይ መስመሩን ማለፉን ተከትሎ መንግስት እየወሰደ ያለውን ህግ የማስከበር እርምጃ አጣ ተናክሮ መቀጠል አለበት ብለዋል። የምክር ቤቱ አባላት ማንነት እየተቆጠረ ዘር እየተቆጠረ ዘር የማጥፋት እርምጃ ነው እየተወሰደ ያለና ይሄ ማውገዝ ይገባዋል ምክር ቤቱ ብዬ አምናለሁ። ሀያ ዓመታት ያህል ሲከላከል የነበረውን የመከላከያ ሰራዊት ላይ እርምጃ ወስዷል። በአማራ ክልል ልዩ ኃይልም ላይ ጥቃት ፈጽሟል። ይህን የመከላከል ስራ ተጠናክሮ ሊቀጥል ይገባዋል። በሀገሪቱ የተለያዩ አካባቢዎች በተደጋጋሚ የአማራ ህዝብን የለየ የዘር ጥቃት በህወሀትና ግብረ አበሮቹ ስምሪት ሰጭነት ተፈጽመዋል ያሉት የምክር ቤት አባላት መንግስት ሳይወድ ተገዶ የገባበትን የኃይል አማራጭ በማያዳግም መንገድ ማጠናቀቅ ይኖርበታል ሲሉም አክለዋል። ህግ የማስከበሩ እርምጃም የህዝብ እንደራሴዎችና የፌዴሬሽን ምክር ቤት በወሰኑት ውሳኔ መሰረት መጠናቀቅ አለበት ሲሉ አባላቱ አቋማቸውን ገልጸዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር ለሰራው የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በዋናው አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሻውት ስመኝሽ የቆየነን በፌስቡክ ገጻችን አት ቪኦኤ አማሐሪክ በትዊተር ሃሽታግ ጋቢና ቪኦኤ፣ እንደዚሁም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።